እንደምናመሻችሁ የጋቢና ቪዮ አድማጮች የዛሬ ረቡ የካቲት 13 2012 ዓ ም ምሽት መሰናዷችንን እናስተዋውቃችሁ። 100 ሺ ወጣቶች የተመዘገቡበት የበጎ ፈቃድ እንቅስቃሴ መጀመሩን የሰላም ሚኒስቴር አስታውቋል፣ ዘገባ ይኖረናል። ወጣቶችን ስለ ኢትዮጵያ ጠይቀናል። የሆነ ተስፋ እንዳይታየኝ የሚያደርጉ ሁሉም አይነት የሀገር መሪዎች የሆነ ተስፋ የሚሰጥ አይነት አካሄድ አይደለም እየሄዱ ያሉት። ተስፋ ነው የሚታየኝ። አልፈጋም ትልቅ ትስስር ያለ። ስለዚህ በእኔ እንደኔ ስሜቱ መስማት አልፈልግም ስለመበታተን። እንደኔ የኔ ጥልቅ እምነት ኢትዮጵያ አትበክንም። ሀሳባቸውን ቆየት ብለን እናስደምጣችኋለን። ሶስት ሺህ በላይ ወጣት የጥበብ ባለሙያዎች የሚሳተፉበት የድረገጽ የጥበብ መድረክ አዘጋጅ እንግዳ አለን። ኢትዮጵያ ውስጥ በጣም ብዙ ነገር ይሰራል። በጣም ብዙ ባለሙያ ያሉ፣ ግን የነሱ ስራው ከአዲስ አበባ፣ ከአዋሳ፣ ከናዝሬት ወጣ ብሎ አይታይም። ቦቸርች ካውንስል እየሰራውን ብዙ አይነት ጥያቄ ይመጡ ነበር ከውጭ ሀገር። ማዕሌት ማህሌት ማዕረጉ ትባላለች። በምሽቱ ይዘናታል። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች አብራችሁን ካመሻችሁ ታደምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን ያመሻል። በቅድሚያ ግን ከሀገር ውስጥና ከዓለም ዙሪያ የመረጥናቸውን አጫጭር ዜናዎች የደንገረፈው ታስደምጠናለች። አመሰግናለሁ ጽዮን። የደቡብ ሱዳን ፕሬዚዳንት ሳልቫ ኪርና ተቃዋሚው መሪ ሪያክ ማቻር ትላንት ሀገሪቱ መዲና ጁባ ላይ አብረው ወጥተው በነገው ቅዳሜ የጊዜ ገደብ አዲሱን የሽግግር መንግስት ለማቋቋም መስማማታቸውን ይፋ አድርገዋል። ሁለቱ የሽግግር መንግስቱን ለማቋቋም ካሁን ቀደም ያደረጓቸው ሙከራዎች አልተሳኩም። በርካታ የጊዜ ገደቦችም አሳልፈዋል። አሁን ያለው የሽግግር መንግስት እንደሚበትኑና አምስት ምክትል ፕሬዚዳንቶችንም እንደሚሾሙ ትላንት ለጋዜጠኞች በነበራቸው ጋዜጣዊ መግለጫ ገልጸዋል። ከፕሬዚዳንት ሳልቫ ኪር ጎን የቆሙት ሪያድ ማካር ማቻር የቀዱ ችግሮች በአፋጣኝ ይፈታሉ የሚል እሳቤ በዚህ ሳምንት በሚከናወን የአንድነት መንግስት ምስረታ ላይ እንደሚሳተፉ አረጋግጠዋል። የትንሽቱ የደቡባዊት አፍሪካዊት ሀገር የሌሶቶ የፖለቲካ ችግር አሁንም ወደ አጎራባሽ ደቡብ አፍሪካዊ ለመዛመት አደጋ ተደቅኗል። ስልጣኔን እለቃለሁ ያሉት የሀገሪቱ ጠቅላይ ሚኒስትር በተገደሉት የመጀመሪያ ባለቤታቸው ጉዳይ በዛሬው የፍርድ ቤት ቀጠሮ መቅረብ ሲገባቸው ድንበር አቋርጠው ደቡብ አፍሪካ ሄደዋል። ቶም ታባኔ በሌፖሌት ሌሎ ታባኔ ላይ ከሶስት ዓመታት በፊት በተፈጸመው ግድያ በቀረበባቸው ክስ ዛሬ ፍርድ ቤት መቅረብ ነበረባቸው ይሁን እንጂ ለህክምና ወደ ደቡብ አፍሪካ ተጉዟል ሲሉ ረዳቶቻቸው ገልጸዋል የሰማንያ ዓመቱ ጠቅላይ ሚኒስትር ትናንትና ነው ከመጪው ሀምሌ መጨረሻ በኋላ ስልጣኔን እለቃለሁ ሲሉ ይፋ ያደረጉት። ሊባኖስ በሀገሯ የመጀመሪያ የኮሮና ቫይረስ ተጠቂ መገኘቱን ይፋ አደረገች። የ45 ዓመት ዕድሜ ያላቸው ሴት ሲሆኑ ከኢራን የተጓዙ እንደሆኑና ሆስፒታል ውስጥ ለይቶ ማቆያ ማዕከል እንዲገቡ መደረጉን ሊባኖስ አክላ አስታውቃለች። የመጀመሪያው የኮሮና ታማሚ ማግኘታቸውን ይፋ ያደረጉት የሊባኖስ የጤና ሚኒስቴር ለቫይረሱ ሳይጋለጡ እንዳልቀሩ የተጠረጠሩ ሌሎች ሁለት ሰዎችንም ለመመርመር ጀምረናል ብለዋል። ሴትዮቱ ትላንትና ሀሙስ አውሮፕላን ከኢራም ኮን ከተማ ቤይሩት የገቡ ሲሆን በአሁኑ ወቅት እሳቸውና ሁለቱ ሌሎች ሰዎች ከቤይሩት ራፊቅ ሀረሪ ሆስፒታል ለብቻ ማቆያ ውስጥ እንዲቀመጡ ተደርገዋል። አድማጮች ለሰዓቱ የነበሩና አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ። የጋቢና ጉዟችን ይቀጥላል። ፂዮን ግርማ እያስተናገድኳችሁ እንገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። አንድ መቶ ሺህ ወጣቶች የተመዘገቡበት ልዩ የበጎ ፈቃድ እንቅስቃሴ መጀመሩን የሰላም ሚኒስቴር አስታወቀ። ይህንን በተመለከተ በሰላም ሚኒስቴር አስተባባሪነት የተካሄደውን ዝርዝር መግለጫ የተከታተለው ሙክታር ጀማል ዘገባ ያስደምጠናል። የፌዴራል የሰላም ሚኒስትር ከተለያዩ ባለድርሻ አካላት ጋር በመተባበር የኢትዮጵያ ብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ፕሮግራምን ከፊታችን በሚመጣው እሁድ ለህዝብ እንደሚያበስር አስታውቋል። የዚህ ፕሮግራም ታላሚ የሆኑት የከፍተኛ ትምህርት ተቋማትና ከቴክኒክና ሙያ ኮሌጅ ተመርቀው ስራ በመፈለግ ላይ የሚገኙ ወጣቶች መሆኑ ተነግሯል። ወጣቶቹ በጎ ፍቃድ መስጫ ጊዜያቸው ከትውልድ አካባቢያቸው ርቀው የሌላውን እሴትና ባህል በሚለምዱበት መንገድ በስብጥር ይከናወናል ተብሏል። በሰላም ሚኒስቴር የተጠሪ ተቋማትና ስትራቴጂክ አጋርነት ማስተባበሪያ ጽህፈት ቤት ዳይሬክቶሬት ጀነራል ዳይሬክተር ወይዘሮ አስማረዲ ይህንን ሀገራዊ የበጎ ፍቃድ ፕሮግራም በዚህ ደረጃ ማቅረቡ ለምን እንዳስፈለገ ጠቅሰዋል። የላውንቺንጉ ትልቁ ለውጡ ምንድን ነው? ለዚህ ፕሮግራም አንደኛ መንግስት የራሱን ኃላፊነት ይወስዳል። ሁለተኛ በዛን ቀን የሚጠሩ ሁሉም በዚህ ፕሮግራም ኃላፊነት አለባቸው የሚሉ አካላትን ሁሉ ለጥሪው መድረስ ባንችልም፣ ነገር ግን የተወሰነ አካላት ተገኝተው በዛ ዕለት ኃላፊነታቸውንም በዛውም ቆጥረው እንዲወስዱ አንድ አጋጣሚ ስለሚሆን ነው ማለት ነው። በዚህ በበጎ ፍቃደኝነት የማህበረሰብ አገልግሎት ላይ ለመሳተፍ ከ116 ሺህ በላይ በጎ ፍቃደኞች መመዝገባቸውን ሰላም ሚኒስቴር አስታውቋል በዚህ ዙር ለ አስር ሺህ ወጣቶች ስልጠና የተዘጋጀ መሆኑንም ተገልጿል። ስልጠናውን በተመለከተ የአዲስ አበባ ዩኒቨርሲቲ ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲ እና ሴንተር ፎር አፍሪካን ሊደርሺፕ ስተዲ አብረው በመሆን እንደሚያሰለጥኑ ተነግሯል። ይህ ስልጠና ከግብረ ገባ አንስቶ እስከ ሙያዊ ትምህርት ድረስ የሚቀሰምበት መሆኑንም ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲን ወክለው የተገኙት ኡስታዝ ያሲን ኑሩ ተናግረዋል። ሶስት ነጥቦች ላይ እነዚህ ወጣቶች ትሬኒንግ ሊወስዱ የተሻለ ዜጋ የሆናሉ። ቅድመ የነደፍነው አንደኛ ለሀገራቸው ፍቅር ያላቸውና ለውጤታማነት የሚነሳሱ ወጣቶች እንዲሆኑ ነው። ሁለተኛ ፊዚካሊ ፊት የሆነ ከሱስ የጸዱ የነቁ ወጣቶችን ማምረት ነው። ሶስተኛ ፐርሶናል ዲቨሎፕመንት ኮርሶችን በጣም በብዛት ይወስዳሉ። ምናልባት እስከ አስራ አራት የሚሆኑ ሊደርሽፕ ስትራቴጂክ፣ ቲንኪንግ ማይንድ ሴት የተለያዩ የምንላቸው ፓኬጆችን በዚህ ሁለት ወር ውስጥ እነዚህ ወጣቶች ይወስዳሉ። እነዚህ ኮርሶች ብቁ ያደረጋቸዋል ከተመረቁ በኋላ ስራ መይዙ ሳይሆኑ እነዚህ ወጣቶች ስራን ክሬት የሚያደርጉ ሊደሮቹ እንዲሆኑ ማለማች የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ስልጠና ተሳታፊዎች የስልጠና አገልግሎት ቆይታ ጊዜ ለአንድ ዓመት ከሁለት ወራት መሆኑን ተነግሯል። በአጠቃላይ ከአገልግሎት ጊዜ ውስጥ ሁለት ወራት በስልጠና ማዕከል የሚቆዩበት መሆኑንም የተገለጸው ሴንተር ፎር አፍሪካን ሊደርሺፕ ስተዲን በመወከል የተገኙት አቶ ቴዎድሮስ ታደሰ ድርጅታቸው ላለፉት ስምንት ዓመታት የአፍሪካ ህብረት በጎ ፍቃድ ወጣቶችን ሲያስተባብር መቆየቱንና በተለያዩ አጋጣሚዎች የቀሰመውንም ልምድና ትምህርት ለኢትዮጵያ ወጣቶችን እንደሚያካፍል ገልጿል። ሁላችሁም እንደምታወቁት ወጣቶች ከተመረቁ በኋላ ስራ ለመቀጠር በሚፈልጉበት ጊዜ የመጀመሪያው አብዛኛው ጥያቄ የስራ ልምድ የሚ የስራ ልምድ የላቸውም ስለሆነ እነሱ አይቀጥሯቸውም። ዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም በዩኤንቪ በሚባለው ፕሮግራም ውስጥ ሊሰራ የሚሞክረው ወጣቶችን በማሳተፍ እንዲህ ባለ በቮለንተሪዝም ውስጥ አንድም ማህበረሰባቸውን እያገለገሉ እነሱ ደግሞ የስራ ባለልምድ እንዲሆኑ ማገዝ ነው። ስለሆነ በዚህ ፕሮግራም ውስጥ የሚመጡ ሰዎች በዚህ ፕሮግራም ካለፉ በኋላ ሬዚሚያቸው ላይ ሲቪያቸው ላይ ሲጽፉ ባለምን ሆኑ ማለት ነው፣ ባለስራ ልምድ ሆኑ ማለት ነው። የስራ ኤቲክስ አላቸው። የስራ ዲሲፕሊን አላቸው። ምንም ልምድ ከሌለው ሰው በጣም ይበልጣሉ ይሻላሉ። ይሄን በማድረጉ ይሄ ሚኒስቴር መስሪያ ቤት በጣም ብዙ ኢምፕሎየብል ወርክ ፎርስ ፈጠረ ማለት ነው። መቀጠር የሚችሉ ወጣቶች በዚህ በብሔራዊ የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ላይ አምስት ግለሰቦች በ በጎ ፍቃድ አምባሳደርነት ተሹመዋል። በሜሪጆ አገልግሎት የምትታወቀው ሲስተር ዘቢደር ዘውዴ፣ በተለያዩ መንገዶች ወጣቶችን ሲያሰለጥን የነበረው ፓስተር ዮናታን አክሊሉ፣ ኡስታዝ ያሲን ኑሩ፣ ወይዘሮ ፊልሰን አብዱላሂ የተጠቀሱ ሲሆን፣ ሌላው አምስተኛ ሰው ደግሞ በሚመጣው እሁድ መክፈቻ ፕሮግራም ላይ እንደሚገለጽ ተነግሯል። ፓስተር ዮናታን አክሊሉ ወጣቶች ሀገርን ለማገልገል እድል ማግኘታቸው መታደል መሆኑን ነው የሚገልጹት። በእኛ ሀገር ከጥቂት ጊዜ በኋላ የተለመደው ነገር ውጤቱን እንጂ ውጤቱን የሚገኝበትን መንገድ ያለመፈለግ ችግር ነው። ብዙዎቻችን ውጤቱን እንፈልጋለን፣ ውጤቱን የሚገኝበትን መንገድን አንፈልጋለን። አንፈልጋል ከዚህ አንፃር የበጎ ፈቃድ አገልግሎት ከፖለቲካ ከሃይማኖት፣ ከዘር ሳጥን የወጣ ስለሆነ ቲንክ አውት ኦፍ ቦክስ የሚለው አስተሳሰብ ስለሆነ የበጎ ፈቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሔሩ ወጥቶ በሰብአዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ። ነው ከዛም ጋር ተያይዞ ደግሞ ብሔራዊ ኩራት የሚፈጥር ነው እንደዚሁም ለወደፊት ኃላፊነት የሚሰማው ሀገሩን የሚወድ የችግር አካል ሳይሆን የመፍትሄ አካል መሆን የሚስማማው ማህበረሰብ ከመፍተር አንጻር የበጎ ፈቃድ አገልግሎት በጣም ወሳኝና አስፈላጊ ይህ የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ሀገሪቷ የጀመረችውን ሁለንተናዊ ለውጥ እንዲሳካና ከደህንነት ከግጭትና ማኅበራዊ ቀውሶች ሙሉ በሙሉ ተላቃ የሰለጠነ ማህበረሰብ ሰላሙ የተሟላና ደስተኛ ዜጋን ለመፍጠር መሠረት የሚጥል መሆኑን ሰላም ሚኒስቴር ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አሁን ደግሞ በለፍተቀደም ከተለያዩ ወጣቶች ያሰባሰብናቸውን አስተያየቶች እናስደምጣችሁ። በኢትዮጵያ አሁን ያለው ያልተረጋጋ የፖለቲካ ሁኔታና በየጊዜው በሚፈጠሩ ግጭቶችና አለመረጋጋቶች እንዲሁም በፖለቲከኞች መካከል የሚከሰቱ አለመግባባቶችን በምክንያትነት የሚጠቅሱ ፖለቲከኞችና አስተያየት ሰጪዎች የአገር መፍረስ አደጋን እንደ ስጋት ደጋግመው ሲያነሱት ይሰማል። እናንተ እንደ አንድ ወጣት የምትኖሩበት ሀገር እንዲህ ያለ ስጋት እንዳለበት በምትሰሙበት ጊዜ ምን ይሰማችኋል? የሚል ጥያቄ ለአምስት ወጣቶች አቅርበንላቸው ነበር። ምላሻቸው እንዲደመጣል። ብዙ ነገር ባልተሞከረባት ሀገር ፌዴራሊዝም ተሞክሮ ፈርሷል፣ እንትን ተሞክሮ ፈርሷል። ስለዚህ አሁን መበታተን ነው የየራሳችን ሀገር ይዘን ደግሞ ንሞክረው ምናምን ሲባል ያስፈራኛል። በዛ ላይ ደግሞ መንግስት ኃይል የለውም ማለቴ የፌዴራሉ መንግስት ማለት ነው። ስለዚህ ያ ነገር ያስፈራል። እሱ ስለሌለው ብቻ ሳይሆን የቤት ስራውን መስራት ስላልቻለ ማለት ነው። ስለዚህ በጣም ያስፈራኛል። ነገ የነዋ እየነጠቀኝ ያለው በጣም ያስደነግጠኛል፣ ያስፈራኛል። በዛ ላይ ይሄንን ለመፍታት የሚኬድበት መንገድ ጥሩ አለመሆኑም ነው የሚያስፈራኝ። ማለት ከስጋት እንድላቀቅ የሆነ ተስፋ እንዳይታየኝ የሚያደርጉ ሁሉም አይነት የሀገር መሪዎች ው ተስፋ የሚሰጥ አይነት አካሄድ አይደለም እየሄዱ ያሉት። ተስፋ ነው የሚታይኝ። አልሰጋም። እርግጥ ነው ምናልባት የሚታዩ ብዙ የሚያስቸግሩ ክፉ ነገሮች ይታያሉ በሀገሪቷ ሰዎች አንዱ አንዱን ይበድላል፣ ይጨቁናል በተለያየ በጣም ለጆሮ መስማት የሚከብዱ አስጠቃቂ ነገሮች ይሰማሉ በሀገራችን ላይ። እነዚህ ነገሮች ግን ምናልባት የሀገራችን ታሪክ ዞር ብለን ስናይ እነዚህ ችግሮች እየመጡ ህዝቡ እንደዚህ የተሰቃየ በዚህ አይነት ከባድ ታ ውስጥ ያለፈ ህዝብ አይደለም። መሽቶበት እንኳን ሰው የማያቅበት ቤት ሄዶ የሚያድርበት ሀገር ነው። እናያለን ዛሬ ላይ ፖለቲከኞች የተለያየ ችግር ውስጥም ቢሆኑ የተለያዩ ነገሮች በሀገራችን ቢከሰቱ ግን ህዝቡ ስጥሩ ጥሩ እሴት ስላለው ይስተካከል ነገር ይሆናል ብዬ አስባለሁ። አሁን ላይ ያለው በተለይ ትልቁ ወጣቶችን እየጻለ ያለው ያስተምሮ ነው። ያስተምሮ ውድቀት ስለሆነ በትክክል ትውልዱን መቅረጽ ማስተማር ከተቻለ ይቺ ሀገር የማትለወጥበት ምንም ምክንያት የለም። ላለፉት ጊዜያት የተሳሳተ አስተምሮ ይመስለኛል አገሪቷን እየረበሸ ያለው አክቸዋሊ ልፈርስ ትችላለች ሲባል ነው ይሰማል የሚለው አሁን ላይ ሆኜ ይህን ያህል ብዙ ስሜት አይሰጠኝም። ከተወሰኑ ዓመታት ምናምን በሽ ቢሆን ኖሮ ልደነግጥ እችል ነበር። አሁን ላይ ግን እኔ ኦልሬዲ ምንም ያን ያህል ስሜት የለኝም። ኦልሬዲ አለች ብዬም ለማመንም እቸገራለሁኝ። ፈርሳለች ብዬ እስከ ማመን ደስ የደረሱበት ጊዜ ነው ያለ። ምክንያቱም የምናያቸው የተለያዩ ነገሮች አለን ብሎ ለማለት የሚያስችል ነው ብዬ አላምንም። አገር ፈርሳለች ብለህ የምታስበው ለምንድን ነው? አንድ ሰው አገር አለ ብሎ ካመነ በየትኛውም የሀገሪቱ ክፍል ተንቀሳቅሶ መኖር መቻል መስራት ለዜጋም ተቆጥሮ የመኖር መብቱ ሊከበርለት ይገባል፣ አገር አለህ ብለን ካሰብን። አሁን ያለው ሁኔታ ግን ያንን የሚያስችል አይደለም። አንድ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ለመስራት የሚቸገርበት፣ ሀብት አፍርቶ መኖር የማይችልበት ሁኔታ ውስጥ ን ያለ ነው። ከዚህ በዚህ ሁኔታ ውስጥ አገር አለን ብሎ ለማለት የሚያስችል እንትን የለኝም በእኔ በኩል ማለት አንድ እውነት ለመናገር አንድ ሀገር ሊፈርስ ይችላል፣ ሊበተን ይችላል የሚለውን ሲስተሚ አደለም። የሚኖርሽበት ሀገር አደለም ሀገርሽ፣ የሌላ ሀገር የባዳ ሀገር እንኳን ያሳስበናል፣ ያስጨንቅሻል። ነገር ግን አሁን የምትበተንበት ወይም ደግሞ እየሆነበት እየሆነ ያለውን እያጋጠመ ያለውን ደግሞ ተመልካች ሆኖ ከማየት ውስጥ ሌላ ማድረግ የማትችይ ሌላ አማራጭ የሌለ ሆኖ ነው የሚሰማ። በእውነቱ ከሆነ ሀሳቡ በጣም ከባድ ነው። ስጋት ነበር ላለፉት አንድ አመት። አሁን ግን ቀስ በቀስ ከስጋት ወደ ተስፋ እየመጣን ያለ ነው። ምክንያቱም የነበሩ ግርግሮች፣ ሁካታዎች፣ ግጭቶች ሰው ሲሞት ሰው የገደለ ሰው የማይጠይቅበት ሁኔታ ስናይ፣ የሕግ በላይነት ሲቀዘቅዝ፣ በጣም ፈርቴን ነበር። እኔም ፈርቼ ነበር። አሁን ግን ባለ ሁኔታ የመረጋጋቱ ነገር ስፔሻሊ፣ ከአንድ ወር ወዲህ ያሉ ነገሮችን ስናይ ተስፋ እየሰጠን ነው። እኛም እንደ ዜጋ በኩላችን ለመወጣት ዝግጁንን ተደጋጋሚ ይሄ አባባል በተደጋጋሚ ይሰጣል። አንደኛው ወገን ትበተናለች ይችላል፣ ሌላኛው ወገን ብዜችም እንዴት የላችሁም አትበተንም እላ። ሁል ጊዜ እነዚህ ሰዎች በእርግጠኝነት ኢትዮጵያ ትበተናለች ብሎ መናገር ነገሩን ከማክረር ይዘላል ብዬ አላስብም። ለምን? በፍጹም ኢትዮጵያ አትበተንም። ይሄንን ሁል ጊዜ እንደዛ ነው የማምነው። ለምን? ፖለቲካ ድርቃን እንደሚናገሩት አይደለም ከሰዎች ንግግር እየዘለለ ወይም ደግሞ ከሰዎች ንግግር ባረቀ ኢትዮጵያውያን መካከል ትልቅ ትስስር ይሻላል። ስለዚህ በእኔ እንደኔ ስሜቱ መስማት አልፈልግም ስለመበታተን እንደኔ የኔ ጥልቅ እምነት ኢትዮጵያ አትበተንም። አድማጮች፣ እናንተ ማስተያየት ካላችሁ በፌስቡክ ገጻችን ላይ በውስጥ መስመር ለጋቢና ቪኦኤ ደውሉልን ብላችሁ ስልካችሁን ካስቀመጣችሁ መልሰን እንደውላችኋለን። በእኛ በኩል የእናንተን ሀሳብ ይዘን ምሁራንንና የሚመለከታቸውን አካላት ምላሽ የሚያስፈልጓቸው ጥያቄዎች ካሉ ምላሾችን እያካተትን መልሰን እናካፍላችኋለን። ለተሳትፏችሁ ሁላችሁንም እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ዛሬ አርብ ነው። በአርብ መሰናዷችን ደግሞ የጋቢና የጥበብ ታዛ ፕሮግራም አለን። በዛሬ ለጥበብ ታዛችን ማህሌት ማዕረጉ ይዘናል። ማህሌት ብሩህ ክለብ ለኢትዮጵያ የጥበብ ኢንዱስትሪ በማለት በድረገጽ ላይ ከሶስት ሺህ በላይ ለሆኑና ና በተለያዩ የጥበብ ዘርፎች ላይ ያሉ ባለሙያዎችን በየሳምንቱ አለም አቀፍ የትምህርት የስራና የትብብር እድሎችን የሚያገኙበት የመረጃ እትም መድረክ ፈጥራለች። ኤደን ገረመው ይህን በተመለከተ ተከታዩን አሰናድታለች። በመላው ኢትዮጵያ የሚገኙ ወጣት የፋሽን፣ የድረገጽ፣ የቅርጻ ቅርጽ፣ የሙዚቃ፣ የስዕል፣ የስነ ጽሑፍና የሌሎችም የጥበብ ስራ ባለሙያዎች ራሳቸውን እንዴት ነው ማስተዋወቅ የሚችሉት? ክህሎታቸውንስ እንዴት ማዳበር ይችላሉ? ከሀገር ውስጥና ከዓለም አቀፍ የጥበብ ባለሙያዎች ውስጥ ጋር እንዴት ነው በትብብር መስራት የሚችሉት የሚለውን የጥያቄ ክፍተት ለመሙላት የተመሰረተ ነው። ብሩህ ክለብ ለኢትዮጵያ የኪነ ጥበብ ኢንዱስትሪ የዚህ የማህበራዊ ድረገጽ ክለብ መስራች ማህሌት ማዕረጉ ትባላለች። ኢትዮጵያ ውስጥ ተወልዳ እንግሊዝ ሀገር ያደገች ሲሆን ዓለም አቀፍ የልማት ባለሙያ ናት። በውጭ ሀገር ኑሮዋ ኢትዮጵያዊ የሆኑ የጥበብ ስራዎችን አለማየቷ ያሳስባት እንደነበረ ታስታውሳለች። እኔ ኢትዮጵያ ተወልድ እንግሊዝ ሀገር ነው ያደግኩት እና እንግሊዝ ሀገር ስለ ኢትዮጵያ ሲነሳ ኢትዮጵያዎች አይደለም የሚያወሩት አብዛኛው ጊዜ እና ሁልጊዜ እሱ ነገር የከነክነኝ ነበር። የኢትዮጵያ ጥበቦች በአጠቃላይ ኢትዮጵያ ወጣት ስንል አይታዩም ጎልቶ አይታዩም ድምጻቸውም አይሰማም ሙዚቃ እና ፊልሞች በደንብ ጀምረውልናል ግን ሌላ ጥበቦቹ ለምንድን ነው ጎልቶ የማይታዩት ብዬ ራሴን ስጠይቅ ነበር ሁለት አመት በፊት ብሪትሽ ካውንስል የሚባል ድርጅት ኢትዮጵያ ውስጥ ቀጥሬ የአርት ፕሮግራማቸውን መኔጀር ነበርኩኝ የዛኔ ነው ግሮክላብን እንድፈጥር የቀሰቀሰኝ ያየሁት ምንድን ነው ኢትዮጵያ ውስጥ በጣም ብዙ ነገር ይሰራል። በጣም ብዙ ባለሙያ ያሉ፣ ግን የነሱ ስራው ከአዲስ አበባ፣ ከአዋሳ፣ ከናዝሬት ወጣ ብሎ አይታይም። ቦችር ካውንስል እየሰራውን ብዙ አይነት ጥያቄ ይመጡ ነበር ከውጭ ሀገር ወደ ኢትዮጵያ እንደዚህ አይነት አርቲስቶች ጋር መስራት እንፈልጋለን የሚሉ አርቲስቶች በጣም ጥያቄ አላቸው። አንድ ኢትዮጵያዊ ደግሞ እንዴት አድርገን ነው ስራችንን ወደ ውጭ አሳይተን ማንነታችንን የምናስተዋውቀው የሚለው እነዚህ ሁሉ ጊዜ በጣም የሚመጡ ጥያቄዎች ስለነበሩ እና ያለው ጋር በጣም ትልቅ ሆኖ ታየኝ። ኢንተርናሽናል ያለው መድረክ በጣም ሰፊ ነው። እንዴት ነው እኛ የእኛን ስራ ማሳየት የምንችለው ብዬ ሳስብ ብሩህ ክላብ መጣልኝ። ስለዚህ ይህንን ወደ ሲስተም አርጎ በደንብ አርጎ በሳምንታዊ መረጃ ኖራቸው ያችን ጋፕ ፊል አርገን የኛን የኢትዮጵያ ጥበብ የምለውን የምንለውን ወደ ውጭ ማውጣት እንችላለን። በክላብ ምንድነው የሚያደርገው? በሳምንት በሳምንት በዝርዝር ለብዙ አይነት ዘርፎች ለአርኪቴክቸር፣ ፋሽን ለብቻቸው ተክሬት ተክሬት አርገን እድሎች እድሎች ስንል ውድድር ሊሆን ይችላሉ፣ ሬዚደንሲ ውጭ ሀገርም ኢትዮጵያ ውስጥም ያሉትን በዝርዝር እናወቃለን። ይህኛውን መረጃ ወደ አርቲስቱ ካመጣ ለሷል ወይም ለሱ መረጃው ካላቸው እራሳቸውን አስበው መሳተፍ ይችላል። መረጃው ግን ከሌላቸው የትን ቦታ ሚሄድ የሚሆን ለማሟላት ነው። ሁለተኛው ደግሞ ዋናው የምንሰራው ነገር ኢትዮጵያ ውጭ ጥያቄ ሊመጣ ይችላል፣ ወይም አገር ውስጥም እኔ ፋሽን ዲዛይነር ነኝ እና ከፊልም ከሚሰራ ባለሙያ ጋር መስራት እፈልጋለሁ የት ነው ማገኛቸው ብሎ ይመጣለን፣ የሚል አለ። እኛ በኢሜል ኮኔክት እያደረግን አብረው እንዲሰሩ እንደግፋቸዋለን። ሶስተኛው ደግሞ ምንድን ነው ማን ነው ምንድን ነው የሚሰራው ወይም የምትሰራው በዚህ ዘርፍ ብለን ብንጠይቅ፣ መረጃ በጣም ከባድ ነው ኢትዮጵያ ውስጥ ለማግኘት እና ፋሽን ዲዛይነሮች ምንድን ነው አሁን የሚሰሩት ምን አይነት ትሬንድ አለ ብንጠይቅ ለማግኘት በጣም ይከብዳል። ስለዚህ እኛ በሳምንት በሳምንት በሚዲያ ሰራችን አንድ አርቲስት ወይም ግሩፕ ወይም አብሮ የሰሩ አርቲስቶችን ፊቸር እናረጋለን። የተለያዩ የጥበብ ባለሙያዎችን ለማበረታታት በማህበራዊ ድረገጾች በፌስቡክ በቴሌግራም ና በመሳሰሉት ሶስት ሺህ የሚሆኑ ከተለያየ ዘርፍ የተወጣጡ የጥበብ ስራ ባለሙያዎች የሚሳተፉበት በየሳምንቱ የጥበብ መረጃ የሚያገኙበት የድረገጽ እትም እያዘጋጀች ታሰራጫለች። በዚህ የማህበራዊ ሚዲያ ላይ ሳምንታዊ እትም ምክንያትም ባለፈው አንድ አመት ጊዜ ውስጥ ስልሳ አምስት የሚሆኑ ወጣት አርቲስቶች ና የፈጠራ ባለሙያዎች ስራቸው ሰራተኞቻቸውን በአለም አቀፍ ደረጃ የማቅረብና ውድድሮች ላይ መሳተፍ መቻላቸውን ገልጻ ኢንዱስትሪው አሁንም ቢሆን ገና ብዙ ያልተሰራበት መሆኑን ታሳስባለች። በአንድ አመት እስካሁን ድረስ ያየነውን ስኬት በብሮ ክላብ አንድ ኢትዮጵያ አኒሜሽን አራፈተ በብሮ ክላብ ሄዶ እዛ ታይቷል። አንድ ፊልም ሜከር ከኢትዮጵያ ኬንያ ድረስ ሄዶ ስራውን አሳይቶ ኦጎ ተቀብሎ መጥቷል። ይሄ ሁላ ብሩክላድ ኦፕን ኮል አይተው አፕላይ ስላረጉ ነው። እና እንደዚህ አይነቶች ስኬቶች የምንላቸው ብሩክላድ ያመጣውን ለውጥ ስልሳ ስምንት ሪኮርድ አርገናል በአንድ አመት ከምናምን እና ያችን ትንሽ እድል ቢያገኝ በጣም እንደው የሚያስደስት ሴክተር ነው። መሀል ላይ ወጣት የፈጠራ ባለሙያዎች ማህበራዊ ድረገጾችን እራሳቸውን ከአለም ጋር ለማስተዋወቅ የሚረዳ መሳሪያ መሆኑን እንዲገነዘቡ በአጽንኦት ታሳስባለች። ሴክተሩን እንዳለ ወጣትንና ሴቶችን ነው አብዛኛው ጊዜ የሚያካፍለው። ኦፍኮርስ ወንዶችም አሉ አረጎ ስለዚህ ኢንዱስትሪውን ካገዝንና ካደገ እነሱም ነው እንዲያው በደንብ የምንጠቅመው። ከዛ ሌላ ግን እንደ አር ቴሌግራም ቻናል፣ ኢንስታግራም አካውንት፣ ፌስቡክ በመክፈት ስራችንን ከቤታችን አውጥተን ለመገናኘት ስንጀምር ስራችን እየወጣና ከአንድ ሰው ወደ አንድ ሰው ሼር እየተደራረገ ወደ ሌላ መድረክ እንኳን ያደርሰናል ብያምናል። መሀሌት በቀጣይ ዓመት ሙሉ ለሙሉ ወደ ኢትዮጵያ ተመልሳ ብሩህ ክለብን ወደ ተቋም የማሳደግ እቅድ እንዳላት አጫውታኛለች። ወጣት አርቲስቶችም ብሩህ ክለብ ብለው በፌስቡክ እና በቴሌግራም እንዲከታተሉት ትጋብዛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። በተከታዩ ዘገባችን ወደ ሩዋንዳ ነው የምናመራው። ሩዋንዳዊት ለዓመታት በቆየ አንድ ልማድ የተነሳ መግባባት ላይ አልደረሱም። የሴት ልጅ የመራቢያ አካልን የመለጠጥ ባህልን በሚደግፉ ወግ አጥባቂዎችና ድርጊቱ የጎንዮሽ ችግር ምንጭ ነው የሚሉ ባለስልጣናት እየተሟገቱ ነው። የሀሊማቱ ማን ዘገባ ሀብታሙ ስዩ ያሰማናል። ትክክለኛ ማንነቷ እንዳይገለጽ የምትፈልገው ሲንቲያ የ12 ዓመት ልጃገረድ እያለች አንድ አዋቂ መምህርት ከመቶ በላይ የሚሆኑ እኩዮቿን ጨምሮ የመራቢያ አካል መለጠጥ ድርጊት እንደሚከናወንባቸው አወጀች። በልጃገረዶቹ ወላጆች ጫና ትምህርት ቤቷ ጠና ያሉ ሴቶች ልጃገረዶቹ ባህላዊ ዕጽ በመጠቀም የመራቢያ አካላቸውን እንዴት መለጠጥ እንዳለባቸው እንዲያስተምሯቸው ሆነ። ውጤቱ ዘላለማዊ እንዲሆን ነው ዕጹን መጠቀም ያስፈልገው። የሴት ልጅ መራቢያን መለጠጥ በደቡብ ምስራቅ አፍሪቃ ከጋብቻ በፊት በተለይም በባንቱ ተናጋሪ ጎሳዎች ዘንድ የሚተገበር ባህላዊ ድርጊት ነው። ድርጊቱን ፈጻሚዎቹ ለሴቶቹም ለወንዶቹም የሩካቤ ሥጋ ደስታን ይጨምራል ብለው ያምናሉ። የዩጋንዳ ባህልና ስነ ጾታ ሚኒስትር የሆኑት ፒስ ሙቱዞ ግን ይህን ድርጊት ከሰሞኑ በማውገዛቸው ንትርክ ውስጥ ገብተዋል። እሳቸው ይሄ ድርጊት ከሴት ልጅ ግርዛት ተለይቶ መታየት እንደሌለበት ይሟግታሉ። የሴት ልጅ ግርዛት መግረዝን፣ መቁረጥን የመሰሉ የሴት መራቢያ አካል ላይ ጉዳት የሚያደርሱ ድርጊቶች ይከናወኑበታል። ይህኛው ድርጊትም በሴቶች ላይ ያለ ፍላጎት መጫን የለበትም ብለው ይሟግታሉ። ሴት ሕፃናት ከ8 እስከ 12 ዓመታቸው ጀምሮ ይሄ ድርጊት ይፈጸምባቸው ዘንድ ግፊት ይደርስባቸዋል። እኒህ ሴቶች የተሻለ ቦታ ይደርሱ፣ ሙሉ ሰው ሆነው እንዲያድጉ፣ መክሌታቸውን እንዲገነዘቡ ወደ ትምህርት ቤት የወሰድናቸው ሕፃናት ናቸው ነው ያሉት። ላለፉት 20 ዓመታት ሐማዳ ናማቶቭ ልጃገረዶች የመራቢ አካላቸውን እንዴት መለጠጥ እንዳለባቸው ሲያስተምሩ የኖሩ ናቸው። ከሴት ልጅ ግርዛት በተቃራኒ ይሄ ድርጊት ምንም አይነት የጎንዮሽ ችግር አያመጣም፣ ጭራሽኑ ጠቀሜታ አለው ብለው የሚሟገቱ ናቸው። አንድ የፈጽማችሁት የትዳር አጋር በምታገኙበት ወቅት ዝግጁ መሆናችሁን የሚያውቅበት ብቸኛው መንገድ ነው ነው ያሉት። የሕክምና ባለሙያዎች ግን ይህንን ሙግት ውድቅ ያደርጋሉ እንደ ሴት ልጅ ግርዛት ሁሉ ከሴቶች ይልቅ የወንዶችን እርካታ ታሳቢ ተደርጎ የሚከናወን እንደሆነም ያሳስባሉ። ዶክተር ቪንሰንት ከርሁንጋ ድርጊቱ በወሊድ ጊዜ ህመምን ይቀንሳል፣ ሴት ልጅን ደመሞቃት ያደርጋል ቢባልም ሳይንሳዊ ማስረጃ አልተገኘለትም። አንድ እውነት ግን አለ። ይህ ድርጊት ወንዶች ከሴቶች የሚያደርጉትን ግንኙነት አስደሳች ሊያደርግላችሁ ይችላል። ሆኖም ግን የዚህ ድርጊት ፈጻሚዎች ሚኒስትር ፒስ ሙቱዞ ባህሉን በመተችታቸው ይቅርታ ሊጠይቁ ይገባል እያሉ ነው። ሚኒስትሯ ግን ድርጊቱን መኮንንን እቀጥላለሁ፣ ሴቶች ፍቃዳቸውን መስጠት እስከሚችሉበት ዕድሜ ድረስ ለድምፅ አልባዎች ድምፅ መሆኔን እቀጥላለሁ ብለዋል። አድማጮች ለዛሬ ጋቢና ዝግጅታችንን አጠናቀን እንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና በማቀናበር ደግሞ ኤልያስ አስማረ ነው። አብራችሁን ስላመሻችሁ እናመሰግናለን። የጃንዋ ሄለን በተጫወተችው ዘፈን እንሰናበታችኋለን። ደና ደሩ ንይ انا اريد انا اريد على اريد انا اريد انا انا انا انا What Radio Saga Americati